በኢትዮጵያ በወጣቶች የአራት ኪሎ ሜትር ታላቁ ሩጫ እንደሚከናወን በጋራ የገለጹት ኃይሌ ገብረስላሴ እና አምባሳደሩ ዮአኪም ሽሚድ ናቸው። እሳቸውም ስለ ዝግጅቱ ያወስጡት ይህ ሩጫ የጀርመን ብሔራዊ ዕለትን ለማክበር የተዘጋጀ ነው። የጀርመን አንድነት ዕለትን እዚህ በኢትዮጵያ በጋራ እንድናከብረው ለማድረግ ብለን ያዘጋጀነው ነው። እንደሚታወቀው ሁሉ የምስራቁ የጀርመን ነዋሪ እኛነን ህዝቡ በሚል ኃይለኛ መፈክር ያሰሙበት ዕለት ነው። ጀርመን እንዲሁ በተከታታይ ለኢትዮጵያውያን በአትሌቲክሱ ዘርፍ ለአሰልጣኞች የትምህርት እድል እየሰጠች ትገኛለች። ይህንን ዕለት አስመልክቶ ጋዜጣዊ መግለጫውን ከኃይሌ ገብረስላሴ ጋር ሰጥተዋል። በበኩሉ ኃይሌ ጀርመን ለኃይሌ በሩጫው ዓለም ልዩ ትዝታ እንዳለው ሳያወሳ አላለፍም። My best achievement of course is still around Germany. የመጀመሪያው ስኬት ያገኘበት በተለያዩ በጀርመን ከተሞች ባስመዘገብኩት ውጤት ነው፣ በ1993 በሽቱትጋርት የተደረገውን ድል ጨምሮ ይህ ታላቁ ሩጫን የማዘጋጀት ሀሳብ ማፍለቁ የሚደገፍ ሲሆን ለኢትዮጵያም ጥሩ አጋጣሚ ይሆናል። በመቀጠልም በሩጫው አኳያ ኃይሌ ይህንን የትብብር መስክ እንዴት እንደሚመለከተው ለዶቼቬለ የገለጸው ጀርመንን የምናውቃት በዓለም ላይ አንዱ በጣም ትልቅ ከሆነች ሀገር ነው የምናውቀው። ማለት ከአውሮፓ ውስጥ የመጀመሪያዎቹ በኢሲ ውስጥ እነሱ ናቸው። ወደ እኛ ጋር ደግሞ ስንመጣ እኛም ደግሞ ሁሉም ባለው ነው እንግዲህ ባለው ጠንካራ ጎኑን ያሳያል። እኛም ኢትዮጵያ ውስጥ ይሄ ሩጫ በሩጫ ያልተከበረ በምን ይከበራል? አገሪቷም ራሷ የሯጭ ሀገር ነኝ። ሌላው ደግሞ የማትዘነጉት ነገር ብዙ ኢትዮጵያኖች ጀርመን ሀገር በጣም ብዙ ነገሮችን ሰክሰስፉል የሆኑ ሩጫዎችን አካሂደዋል። በምናውቀው ሚኒክ ኦሎምፒክ ጀምራችሁ ብታዩት በጣም በርካታ አቺቭመንቶችን በጀርመን አካሂደናል። እኔን ጭምር እና ጓደኞቼ እና በዚህ በስፖርት ሲጠይቁኝ፣ ገና አዎ መሆን ያለበት በዚህ ነው። በቃ እንደውም ሌላ ነገር እንዳያስቡ ነው ያደረግኩት። ስንነጋገር፣ ሴሌብሬሽኑ በዚህ ብቻ በሩጫ ብቻ ነው መሆን ያለበታል። ስነሱ ያምነውበት ነው የተጠየቅነው ይህንን ውድድር በዚህ ነው ማድረግም ያለብን። ኢትዮጵያም ደግሞ ይህንን ያለንን መስጠት መቻል አለብን፣ ለሌሎች ሼር ማድረግ አለብን። እኛ ሁልጊዜ መተረጅም መሆን የለብን መርዳትም አለብን። መርዳት ስላችሁ እንግዲህ በዚህ ደስ ብሎ ኢትዮጵያ ውስጥ እንደዚህ አይነት ዝግጅት ሲካሄድ እኛ እነሱ ልንጠቅም አይደለም እኛ ልምዳችንን ማለት እኛ ስፖርተኞች ልምድም አካፍለው በሉት ሰለብሬትም አድርገው በሉት እንደገና ደግሞ ተጠቅመንበት። ጌታቸው ተድላ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ